ሰላም ጠናስጥልን። እንደምንሰንብታችኋል? የተከበራችሁ አድማጮቻችን፣ ይህ የዋዜማ ራዲዮ ነው። በዋዜማ ራዲዮ በነገራችን ላይ የተሰኘው መሰናዳችን ነው ይሄ። በዛሬው ፕሮግራማችንም ካለፈው ሳምንት የቀጠለ በኢትዮጵያ የእስልምና እምነት ተከታዮች ዙሪያ ያሰናዳነውን የውይይት ፕሮግራም እናስደምጣችኋለን። ዋዜማን በማድመጥ የምታጠፉት ጊዜም የሚያስቆጭ እንደማይሆን ተስፋ እናደርጋለን። ባለፈው ሳምንት በኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላት ላይ መንግስት የሰጠውን ከሰባት ዓመት አመት እስከ 22 ዓመት የሚደርስ የእስር ብይን ተከትሎ በሰላማዊ መንገድ ሲካሄድ የነበረው የድምጻችን ይሰማ እንቅስቃሴ ወዴት ሊያመራ ይችላል? ብይኑስ ምን ማለት ነው? ብለን አንዳንድ ሀሳቦችን አንስተን ከሚመለከታቸው ጋር ውይይት አድርገን ነበረ። በተለይ ባለፈው ሳምንት እንዳነሳ ነው የተሰጠው ብይንና አጠቃላይ ሂደቱ ከሃይማኖታዊነቱ ይልቅ በሃገሪቱ ያለው የአፋኝ ስርዓት አንዱ ነጸብራቅ መሆኑን ተወያዮቻችን አስመረውበት ነበረ። ስለዚህም ጉዳዩ መታየት ያለበት በአጠቃላይ በሀገሪቱ በተደራጀ መልክ የሚደረጉ እንቅስቃሴዎችን ከማፈን ጋር መሆን እንዳለበትም እንግዶቻችን አስረድተው ነበረ። እንግዲህ ለዛሬም በሌሎች ቀሪ ጉዳዮች ላይ እንወያያለን። እንደሚታወቀው ሃይማኖቶች በአመዛኙ የድንበር ተሻጋሪነት ባህሪ አላቸው። ከጥንትም ቢሆን ሃይማኖቶች የሚስፋፉት በንግድና መሰል እንቅስቃሴዎች ጋር ተያይዘው ነበረ። ስለዚህም የእስልምና እምነት ደግሞ በቅርብ ዓመታት ውስጥ እጅግ በጣም በዓለም አቀፍ ደረጃ ካሉ ሁኔታዎች ጋር በተያያዘ ለጽንፈኝነትና አክራሪነት የመጋለጥ እድሉ ከፍተኛ እንደሆነ በተለያዩ የዓለማችን ክፍሎች ያሉ ማስረጃዎች አሉ። በተለይ መካከለኛው ምስራቅ፣ ሰሜን አፍሪካን እንዲሁም ደግሞ ደቡብ ሲያን ይዘን ብዙ ብዙ ነገሮችን ማንሳት እንችላለን እና ከዚህ አንጻር የኢትዮጵያ ሙስሊሞች እንዲህ አይነቱ አደጋ ይከሰታል ብለው ይፈራሉ ወይ የሚለውንም እናነሳለን በዛሬው ውይይታችን ውስጥ። የብይኑን ደግሞ የአጭር ጊዜና የረጅም ጊዜ ተጽዕኖና ፖለቲካዊ አንድምታውንም እንዲሁ በእለቱ ውይይታችን ውስጥ የምናነሳው ነው የሚሆነው። እንግዲህ በውይይቱ ላይ ባለፈው ሳምንት አብረውን የነበሩት የህግ ባለሙያው ዶክተር አባድር መሐመድ ኢብራሂም በሚያሚ ፍሎሪዳ በሚገኘው ሴንት ቶማስ ዩኒቨርሲቲ ውስጥ የሰብአዊ መብት መምህር ነው። እንደዚሁም በዓለም አቀፍ ህግና ሰብአዊ መብት ጉዳዮች ላይ የዓለም አቀፍ የማማከር አገልግሎትም ይሰጣል። በአቡበከር አህመድ እና በሌሎቹ ተከሳሾች ላይም በአፍሪካ የሰብአዊ መብት ኮሚሽን እና በተባበሩት መንግስታት የሰብአዊ መብት ኮሚሽን ውስጥ ወክሎ ጉዳያቸውን ትኩረት እንዲያገኝ እየሰራ ይገኛል። ሌላው ተወያያችን ጋዜጠኛ አክመል ነጋሽ ነው። አክመል በተለያዩ ህትመቶች ላይ ሰርቷል። በሪፖርተርነትና በአዘጋጅነት ከሰራባቸው የህትመት ውጤቶች መካከል የሙስሊሞች ጉዳይ መጽሔት ይገኝበታል። እንደሚታወቀው የዚሁ መጽሔት አዘጋጅ ዮሱፍ ጌታቸው በሽብር ወንጀል ተከሶ ሰባት ዓመት ከተፈረደባቸው መካከልም አንዱ ነው። እንግዳችን አክመል በአሁኑ ሰዓት በስደት ላይ ነው የሚገኘው። እኔም የፕሮግራሙ አዘጋጅ አርጋው አሽኔ በጋራ እንግዲህ ፕሮግራሙን እንድታደምጡን እንጋብዛለን። ፕሮግራሙን አድምጣችሁ ያላችሁን አስተያየት ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ብትጽፉልን መልእክቶቻችሁን እንቀበላለን። ውይይቱን እንድታደምጡ እጋብዛለን። እሺ ወደ ሌላ ጥያቄ ልውሰዳችሁ። እስቲ ዶክተር አባድር ወደ አንተ ልምጣና እንግዲህ እምነቶች በተለያየ መንገድ ነው ከሀገር ሀገር ሲስፋፉ የኖሩት። በታሪክ ግን ደግሞ የእስልምና እምነትን እየተመለከትን እንደሆነ ባለፉት ዓመታት በጣም የድንበር ተሻጋሪነት ባህሪው እየሰፋ በአንዱ ሀገር የተፈጸመው በሌላው ሀገር ላይ ተጽዕኖ እያሳደረ እንደዚህ አይነት ነገሮችን እየተመለከትን ነው እና ከዚህም ጋር ተያይዞ በተለይም የጽንፈኝነት የአክራሪነት አደጋዎች እዚህም እዚያም የሚታዩባቸው ብዙ የእስልምና እምነት ተከታዮች ያሉባቸው ሀገሮች አሉ እንደዚሁም በምዕራቡም አለም በርካታ ችግሮች እንዳሉ አዘውተረን የምንታዘበው ነው እንግዲህ ለዚህ ብዙ ምክንያቶችን መጥቀስ ይቻላል ግን የቴክኖሎጂው መስፋፋት እንደዚሁም ደግሞ የሰዎች እንቅስቃሴ በአለም ላይ እያደገ መሄድና ዓለም አቀፉ ትስስር አስተዋጽኦ እንደሚያደርጉ ገምታለሁ ዞሮ ዞሮ ግን አሁን መንግስትም ቢሆን በታሳሪዎች ላይ ፍርድ ሲሰጥ እንደ ውንጀላ ያቀረበባቸው አንዱ ነገር እነዚህ ሰዎች በሽብር ተግባር ተሰማርተዋል ነው እና የዓለም አቀፉን ሁኔታ እንደማስታውሰው እንደውም በዚህ በጃሃዳዊ አረካት በተባለ የቴሌቪዥን ትርክት ላይ ክሳቸውን ከሌሎች በአፍሪካ ውስጥ ካሉ የአሸባሪ ድርጅቶች ጋር አያይዞ ለማቅረብ ሁሉ የተደረገ ሙከራ አለ። ምንም እንኳን ተጨባጭ ማስረጃ ሆኖ የሚቀርብ ነው ለማለት ባያስደፍርም ዞሮ ዞሮ እንዲህ አይነቶቹ ችግሮች የሉም ወይ? ጽንፈኝነትና አክራሪነት አለመኖሩን በምን እርግጠኛ እንሆናለን? እስኪ እነዚህን ሀሳቦች እናንሳና ከዛ ወደ ሌሎች ጥያቄዎች አልፋለሁ። ዶክተር አባድር አንተ ከጉዳዩ ጋር ቅርበት ስላለህ እድሉን ለአንተ ልስጥ ቅድሚያ። ምናልባት ጥሩ ነጥቦች አንስተሃል። ምንድነው እስልምና ይ ዶንት ን አግሪ እስልምና እንደ ክርስትና ሁሉ ድንበር ተሻጋሪ ሃይማኖት ነው። በድንበር የሚገደብ ሃይማኖት አይደለም። ምክንያቱም የሪሌሽንሽፕ ብትዊን ኢንዲቪጅዋል ኢተርናል ኢሹ ስለሆነ አስ ሰች ባይ ዴፍኔሽን አት ደሴም ታይም ሎካልም ነው። ኦልዌይዝ ሎካል ነው የማንኛውም ሃይማኖት ኢቨን፣ አሁን አንተ ያነሳቸው ምሳሌዎች ሽብርተኝነትን እንትን የሚያረጉ የሚያራግቡ ቡድኖች ራሱ ሁሌም ሎካል ሙቭመንት ናቸው። አት ደሴም ታይም ደግሞ ግሎባል ኤለመንትም አላቸው። ሰው ሁሉም ማንኛውም የሃይማኖት ሙቭመንት እስልምናም ክርስቲያንን ክርስትናንም ጨምሮ ያ ኤለመንት አለው። ፐርሰናል እስከሆነ ድረስ ሎካል ነው። And at the same time, global. and mm -hmm. uh, you now, that now. Yeah, Political. post-colonial Middle Eastern and North African history. Ansar uh, First phase uh, nationalism. that developed a ago. In terms of. ኮሎኒያሊዝም ሪዝስት ከማድረግ አንጻር አሁን ደግሞ እየታየ ያለው ከናሽናሊዝም ወደ ሪሊጅስ ቤዝድ እንትን እየመጣ መሆኑን የሚታይበት ሁኔታ አለ እና ያ ወደ ኢትዮጵያ ሪቨርበሬት ማድረጉ አይቀርም። ምናልባት ኢትዮጵያ ውስጥ እንደዛ አይነት ድርጅቶች መኖራቸውን ወይ እንደዛ አይነት ኢንፍሉወንሶች መኖራቸውን ወይ ደግሞ ጂሃዲዝም ትክክለኛውን ካልጠቀምና ጂሃዲዝም ኢትዮጵያ ውስጥ እየታየ ነው ወይ የሚለው ጥያቄ ላይ ያሉት ስተዲዎች፣ ከስተዲዎቹ ጋር ፋሚሊያር ስለሆንኩ ነው፣ ያሉት ስተዲዎች የሚያሳዩት ጂሃዲዝም ወይ ፖለቲሳይዝድ የሆነ ፎርም ኦፍ ራዲካሊዝም ኢትዮጵያ ውስጥ በጣም በጣም በጣም በጥቂቱ ካልሆነ በስተቀር መሬት እንዳልነካ ነው የሚያሳዩት። ሰው ምንድን ነው ጂሃዳዊ ያረካት ሌላ ጉዳይ ነው። እሱን ፕሮፓጋንዳ ብቻ ልናየው እንችላለን፣ ግን ኢሹ ኢሹ አስፈላጊ ስለሆነ ነው እና እዚህ ላይ በቅርብ የወጡ ካፕል ኦፍ ፐብሊኬሽን አሉ። አካደሚክ ሲሪየስ የሆኑ ፐብሊኬሽኖች ማለት ነው። እነሱ የሚያሳዩት ምንድን ነው ኢትዮጵያ ውስጥ ፖለቲካል ኢስላም በተለይ ደግሞ ጂሃዲዝም እንዳልተስፋፋ ነው እና ያ ያልተስፋፋበት ምክንያቶች ብዙ እንትኖች አሉ። ቅድም እንዳልኩ ግሎባል እና ሎካል ኤለመንት አለው እና ሎካሉ ኤለመንት እኔ የሚመስለኝ ምንድን ነው ኢትዮጵያ ውስጥ ያሉ ሙስሊሞች ሃይማኖታቸውና ፖለቲካን ለይተው የሚያዩበት ሁኔታ ነ ያለው ኢትዮጵያን ሙስሊም ፖፑሌሽን ውስጥ በተለይ ፖለቲካን ከ ከሃይማኖት ነጥሎ የማየት ሁኔታ አለ። ኢቨን ነው ኮንሰርቫቲቭ ሰርክልስ ውስጥ ራሱ ማለት ነው። ያ ነው ስተዲዎች የሚያሳዩት። ነገር ግን ኢትዮጵያ ውስጥ ምንም የለም ማለት አይደለም። እንደዚ አይነት ሙቭመንት የለም ማለት አይደለም። አክሽን ከአልሸባብ ጋር በተያያዘ ኢትዮጵያ ውስጥ አንድ ሴንት እስካሁን እኔ የማውቀው ማለት ነው። ሪሊ ላይክ መንግስት የሚለው ብዙ እንትን አለ ነው፣ ግን እኔ አትሊስት ኤቪደንስ ያየሁት አንድ ኢንስተንስ እንዳለ ነው። ከአልሸባብ ጋር በተያያዘ ወደ ኢትዮጵያ ኢንፍልትሬት ማድረግ የሞከረበት ሁኔታ ማለት ነው። ሶው መንግስት እንትን የሚለው ፕሮፓጋንዳ እውነታ ላይ ቤዝድ የሆነ አይደለም። ኢንዲፐንደንት የሆነ እስካሁን ዲቴል የሆኑ ስተዲዎች አሉ። ሁሉም ስተዲዎች የሚያሳዩት መንግስት አለ የሚለው ችግር ሪሊ ፎልስ አላርም መሆኑን ነው። ምናልባት አክቹዋሊ ዋን ችግሩ ምንድን ነው፣ ፎልስ አላርም በመፍጠር ያንን ፖስቢሊቲ ሀየር አንድ ሀየር ታደርገዋለህ ቢኮዝ ያልነበረው ያልነበረው ያልነበረው ይከሰታል የሚል ስጋት አለ፣ ያልነበረውን ነገር እንዲኖር በማድረግህ ማለት ነው። እና ምናልባት ለአክመል እንትን መድረኩን ልልቀቅና ከዛ በኋላ የምጨምረው ነገር ካለ ወይ ደግሞ ፎሎ አፕ ኮስችን ካለ ጥሩ አነሳለሁ። አይ ቲንክ ሞር ማስፋት ያለብን እሺ ይመስለኛል። በጣም ጥሩ አክመል፣ ወደ አንተ እንምጣ። እሺ ያው እንግዲህ ስልምና ሃይማኖት እንግዲህ የሃይማኖት እንትን አይደለሁም፣ የሃይማኖት አዋቂ አይደለሁኝም ግን እንግዲህ በእምነት መጽሐፉ እንደሚጠቀሰውም ለሁሉም የሰው ልጆች ማለት ማንኛውም የሰው ልጅ የሆነ ኢንጌጅ ሊያደርግበት የሚችል አንድ ዘርፍ ነው ብዬ አስባለሁ። ሃይማኖት በትክክሉ ማንኛውም አይነት ይሄ ሰው ሰራሽ የሆነ ባውንደሪ ነው ያለው እንግዲህ አሁን ዓለም ላይ ያለው ይሄ የሀገራት መካፍል ወይም ደግሞ የአህጉራት በተለያየ ቦታ መሆን እና ይሄ ሳይቀር ደግሞ የተለያየ አቅጣጫዎች እንትን ማድረጉ የማይቀር ነው ብዬ አስባለሁኝ። በዚህ ትኒ ዋን ሴንቸሪ ደግሞ በተለይ ይሄ አጠቃላይ ዓለም በጣም ዘመናዊ የሆነች መምጣቷ፣ በመጓጓዣ ስርዓቷ፣ በኮሚኒኬሽን በተለያዩ መንገዶች ዓለም የበለጠ እየተቀራረበች መሄዷ የእስልምና ሃይማኖቱም እንዲስፋፋ ከአንዱ ቦታ ወደ አንዱ ቦታ እንዲሄድ የራሱ አስተዋጽኦ አድርጓል ብዬ አስባለሁኝ። በቀደሙት ዘመናት እንግዲህ የነበረው አንዱ ዋን ዌይ ኦፍ እንግዲህ ሃይማኖት ማድረሻም ደግሞ ከአንዱ ሪጅን ወደ ሌላ ሪጅን የሚሄድበት እንግዲህ ይሄ ትራዲሽናል የሆነው የንግድ ስርዓት ነበር። እስፔሻሊ ያው ኖርዝ አፍሪካ እና ኢስት አፍሪካ በአብዛኛው እስልምን ሃይማኖት የተስፋፋው በዛ መልኩ ነው። በምስሉ ትሬደርስ ነው እንግዲህ ከተለያየ አቅጣጫ የሚመጡ ነጋዴዎች አማካኝነት ማለት ነው። በዚህ ዘመን እንግዲህ እስፔሻሊ በምዕራቡ ዓለም ውስጥ አብዛኛው የእስልምና ሃይማኖት ተከታይ ካለው የምዕራቡ ዓለም ባህል ጋር ኢንተግሬት በማድረግ ራሱን አሲሚሌት ሳያደርግ ኢንተግሬት በማድረግ አይደንቲቲ እየፈጠረ መጥቷል። ያንን በደንብ መመልከት ይቻላል ብዬ አስባለኝ። በሌላ አቅጣጫ ደግሞ ያሉ ፖለቲካዊ ሁኔታዎች በተለይ መካከለኛው ምስራቅ በፍልስጤም እና በእስራኤል መካከል ያሉ ግጭቶች በብዙ የአረብ ጣርቀናት ያቅናት ውስጥ የሚታየው ከነዳጅ ጋር በተያያዘ ያለው የተለያዩ ቡድኖች መንግስታዊ የሆኑ፣ መንግስታዊ ያልሆኑ ቡድኖች ሽሚያ አዳዲስ የፖለቲካ ተዋንያንን ፈጥሯል። ከነዚህ ክልሎች ውስጥ ማለት ነው። እንግዲህ ከነዚህ ቡድኖች አንዱ እንግዲህ አሁን ይሄ የተለያዩ አካባቢዎች የንጹሃን ላይ የሽብር ጥቃት የሚወስዱ የተለያዩ የአሸባሪ ቡድኖች መፈጠር ችለዋል። ብዙዎች አሸባሪ ቡድኖች እንደ ፕሪቴክስት የሚያቀርቡት ብሎ ምናምን መግለጽ ይቻላል ከእስልምና ሃይማኖት ጋር አጠቃላይ በዚህ በሚድልስት ሪጅን ውስጥ ያለው አለመረጋጋት ወይም ደግሞ የምዕራቡ ዓለም ሀገራት በነዚህ መካከላዊ ምስራቅ ሀገራት ውስጥ ያላቸው የበላይነት ሳውዲት አረቢያን ጨምሮ ማለት ነው ያላቸው የበላይነት ያንን ለማስወገድ ወይም ያንን ሬዚስት ለማድረግ በሚል ስም የተጀመረ ነው። እንግዲህ ይሄ ተጽዕኖ እስከ ጎረቤታችን ሱዳን፣ ሶማሊያ፣ በተወሰነ መልኩ ደግሞ ኤርትራ ድረስ የሚደርስ ነው። ይሄ ተጽዕኖ ኢትዮጵያ ውስጥ ደርሷል ብሎ ለማለት የሚያስችል እንደው ታንጀብል የሆነ ኤቪደንስ በመንግስት በኩልም ወይም ደግሞ በሌላ ሶስተኛ ወገን በኩልም ሰምተን አናውቅ እስካሁን ድረስ ባለው ሂደት ማለት ነው። በተግባራዊ መልኩ ስንመለከታቸው በተለያዩ ቦታዎች የተከሰቱ ከዚያው ከምንጠቅሰው ሽብር ወይም ከአሸባሪነት ሂደት ጋር በተያዘ ኢትዮጵያ ውስጥ ያንን የመሰለ ነገር እንደ ሶሳይቲም ወይም እንደ ስሞል ግሩፕም አይተን አስተውለን አናቅም ብዬ አስባለሁ። የዚህ አንዱና ዋነኛ መሰረቱ በኢትዮጵያ ለተስፋፋው ማለት በኢትዮጵያ ላለው የእስልምና ሃይማኖት እውቀት ወይም ደግሞ ትውፊት መበልጸግ ትልቁን አስተዋጽኦ ያደረጉት ራሳቸው ኢትዮጵያውያን የሃይማኖት ልሂቃን መሆናቸው ነው። እንደ ፓስት ሴንቸሪስ በጣም በርካታ የሃይማኖት ባህላዊ የሆኑ የሃይማኖት ማስተማሪያ ተቋማት በተለያዩ የሀገሪቱ ቦታዎች ላይ ነበሩ። እነዚህ ሴንተሮች ሃይማኖትን ከኢትዮጵያን ኮንቴክስት ጭምር በማካተት የእስልምና ሃይማኖትን ትምህርት ሲያስተምር ወይም ደግሞ ሲያስፈ ቆይቷል። ያ ካልቸር እስከ ቅርብ ጊዜ ድረስ ሲሄድ መጥቷል። አሁን ግን ይሄ ከከተሞች መስፋፋት ጋር በተያያዘ ያ ነገር በጣም እንትን እያለ ዲግሬድ እያደረገ በገጠር ውስጥ ያሉት እነዚህ ሃይማኖት ተቋማት በፋይናንስም በማቴሪያልም ረገድ ድጋፍ የሚያደርግላቸው ህብረተሰብ ወደ ከተማ እየሸሸ የሚሄዱ እነዛ ተቋማት በጣም እንዲዳከሙ የራሱን አስተዋጽኦ አድርጓል ብዬ አስባለሁ። አባደር እንደጠቀሰው በተለይ ሪሰንትሊ አንዳንድ ዓለም አቀፍ ተቋማት በተለይ ከዚህ ከሽብር ተኝነት ጋር በተያያዘ ጥናት የሚያደርጉ ተቋማት አንዳንድ ጊዜ ደግሞ የኢትዮጵያ መንግስትም የሽብር ጥቃት ሰለባ ሊሆን እንደሚችል ወይም ደግሞ እንደሆነ በተለያየ መልኩ ሲገልጽ ቆይቷል። እንግዲህ አንዱ የሚታየው በተለይ ከአልሸባብ ጋር በተያያዘ ነው ከአልሸባብ ጋር ያለው ነገር በስፋትም እንደሚታወቀው ከሎካል ካለው የትኛውም የማህበረሰብ ክፍል ጋር ምንም አይነት ምክክል የሌለው እና መንግስት ሶማሊያ ውስጥ ገብቶ ከነዚህ ጥራት ጋር ግጭት መፍጠር ከጀመረ ጊዜ ጀምሮ የተፈጠሩ የተለያዩ መሻከሮች የፈጠሩት ውጤት እንጂ ሀገር ውስጥ ካለው ማህበረሰብ ጋር የተያዘ እንዳልሆነ ነው ብዬ ማስበው። እንደተባለው አሁን መንግስት የሚያነሳው ይህ የሽብር አደጋ ወይም ደግሞ የአክራሪነት የፅንፈኝነት እንትን ምንድን ነው ባህል እየተስፋፋ መጥቷል የሚለው ትልቁ ክሌም መሰረቱ ብዬ ማስበው እንደተባለው ህብረተሰቡ ለብዙ ጊዜያት አጧቸው የነበሩ የተለያዩ እንደዚህ ዜጋ ሊያገኛቸው የሚገቡ ለምሳሌ ኤጁኬሽን የመሳሰሉ መብቶችን ማግኘት ችሏል በተወሰነ መልኩ እና በነዛ መጠቀም እየቻለ ነው። መጠቀም እየቻለ ነው ብቻም ሳይሆን ተወሰነ መልኩ መለወጥም እየቻለ ነው። ኤሊቶችን ማፍራት እየቻለ ነው። ህብረተሰቡ ግንዛቤው የተለወጠ መጥቷል። ግንዛቤ የተለወጠ መጥቷል ማለት ለምሳሌ ይሄ መንግስት ከሌሎቹ ቀዳሚዎቹ መንግስታት በተለየ ለሙስሊም ህብረተሰብ አደረገ ተብለው የሚባለው ፌቨር ወይም ደግሞ ኤክስትራ የሆነ ነገር እንደሌለ፣ ይሄ እንግዲህ ሲታመንበት የነበረው ነገር አሁን እየተቀየረ መጥቷል። ፕራክቲካሊም በህገ መንግስት ውስጥ የተቀመጡት ከእምነት ነጻነት ጋር ከሃይማኖት ተቋማት ጋር ከነዚሁ ተቋማት ነጻነት ጋር በተያያዘ የተቀመጡ መብቶች በትክክል እየተከበሩ መሆናቸውን እና አለመሆናቸውን በተግባር እያየ መጥተዋል። አንድ ላይ የህብረተሰቡ ሶሻል ህይወት እየተስተካከለ ወይም ደግሞ ተወሰነ መልኩ እየተሻሻለ ሲመጣ ማለት ነው። ይሄ ምን ፈጥሯል? የመንግስት ኮንስቲትዌንሲ ላይ ትልቅ ስጋት ፈጥሯል ብዬ አስባለሁ። በተለያዩ ዋን ፓርት ኦፍ ሶሳይቲ ሙስሊም ማህበረሰብ ትልቅ ኮንስቲትዌንሲ አለው። በቁጥር ደረጃ ያ ኮንስቲትዌንሲ የመንግስት የመሆን እድሉ ላይ የራሱ የሆነ ጥቁር አሻራ ያስቀምጣል። ስሉን ሙስሊሙ ማህበረሰብ በፊት ከነበረበት ወይም ደግሞ መንግስት መጀመሪያ ወደ ስልጣን ሲመጣ በነበረበት የአስተሳሰብ ወይም ደግሞ የአዕምሮ ንቃት ደረጃ ላይ እስካልቆየ ድረስ ያ ነገር ግን እየተለወጠ ሲመጣ መንግስት ስጋት ውስጥ መግባት ይችሏል ያንን ስጋት ለመቀየር የራሱን የሆነ ኮንስቲቱንሲ ወደ ቦታው ለመመለስ ወይም ምናልባት ሬዲፋይን ለማድረግ አዲስ የሆነ የመንግነት ስትራቴጂ አምጥቶ እነዛን የሚከተሉት ወይም ደግሞ በዚህ የሃይማኖት አስተሳሰብ ውስጥ የገቡ ሰዎችን አንድ ላይ ይዞ የመሄድ አይነት ፍላጎት ነው። መሰረታዊ መነሻውም ይሄ ነው እያስባለሁ። አረጋው ምናልባት አንድ ነገር ልጀምር። ቅድም ምንድነው ኢትዮጵያ ውስጥ እስካሁን ያሉት ኢንዲፔንደንት ጥናቶች ኢትዮጵያ ውስጥ እንደዚህ አይነት አስተሳሰብ እንዳልተስፋፋ እና ሎካል ፕሌየርስ ፖለቲካን እና ሃይማኖትን ነጥለው እንደሚያዩ አንስቼ ነበር እና ምናልባት እዛ ላይ አንድ ነገር ልጀምር። ለምንድን ነው ላይክ ያሉት ስተዲዎች የሚያሳዩት ይህንን ፋክት ነው። ለምንድን ነው የሆነው ላይ እንደዛ የሆነ የሚለው ላይ ግን የተለያዩ መላመቶች ለማቅረብ ክፍት ነው እና የራሴን መላመት ላይ ለምንድን ነው ጂሃዲዝም ኢትዮጵያ ውስጥ ሰክሰስፉል ያልሆነበት ምክንያት ሁለት ምክንያት ይታየኝ አንደኛው ኢትዮጵያ ከግሎባላይዜሽን አንፃር አይ ቲንክ ፓርትሊ የመንግስት ፖሊሲ ይህንን ኢንፍሉወንስ ያደርጋል። ኢትዮጵያ ግሎባላይዜሽን ሌላ ሀገራትን አፌክት በሚያደርግበት ሁኔታ አፌክት አላረጋትም እና ኢትዮጵያ ሙሉ ለሙሉ ግሎባላይዝ እንድ ኒው ሊብረል ወርልድ ኦርደር ውስጥ ኢንተግሬት አልተደረገችም እና አሁን የምታያቸው ሚድሊስት ውስጥ ያሉት ኢሹዎች ከኢኮኖሚክ ፖለቲካል ወርልድ ኦርደር ጋር የተያያዙ ናቸው እና ኢትዮጵያ እዛ ውስጥ ኢንተግሬት አለመደረጓ ከሁለቱም አንፃር እነዛን ኢሹዎች የሚያነሱ ኢንፍሉንሶችን ካለመኖራቸው አንጻር፣ እነዛን ኢንፍሉንሶችን ሪዝስት የሚያረጉ አይዲዮሎጂዎች እና ሙቭመንቶችም ካለመኖራቸው አንጻር ኢትዮጵያ አፌክትድ አልሆነችም። አንድ ያ ይመስለኛል። ከዛ ውጭ ግን ሞር ኢምፖርታንት ቅድም እንዳልኩ ግሎባልና ሎካል አስፔክቶች አሉት እና ሎካል አስፔክቱ ሞር ኢምፖርተንት ይመስለኛል። ሎካል አስፔክቱ ሞር ኢምፖርተንት የሚሆነው ለምንድን ነው? አንድን አይዲዮሎጂ ወይ አንድን እንትን ዝም ብለህ መሬት ላይ አምጥታ ቀብረው አያድግልህም። ላይክ ሪሊ እዛ ሎካሊቲ ውስጥ ያሉ ሰዎች ያንን ሀሳብ ወስደው የራሳቸውን አድርገው ሞቢላይዝ ራሳቸውን ሞቢላይዝ ለማድረግ መወሰን አለባቸው። እና ያ ፕሮሰስ በጣም ትልቅ ፕሮሰስ ነው። ያ ካልሆነ ሴንስ አይሰጥም። አንድ ምሳሌ ልስጥህ። ኢትዮጵያ ሶማሊያ ከመግባቷ በፊት የምታስታውሱ ከሆነ የእስላሚክ ኮርትስ ዩኒየን ውስጥ ያሉ እስላሚክ ኮርትስ ዩኒየን ያን ያህል ራዲካል ግሩፕ አልነበረም፣ ግን እዛ ውስጥ ያሉ በጣም ራዲካል የሆኑ ግሩፖች ነበሩ እና እነሱ ኢትዮጵያ ላይ ኢትዮጵያ ላይ ብቻ ሳይሆን ዓለም ላይ ጂሃድ አውጀው ነበር እና ያንን በሚያወጁበት የሚያወጁበት ጊዜ ያስታውሳለሁ ከብዙ ሰዎች ላይ ከብዙ ኢትዮጵያውያን ሙስሊሞች ጋር ያንን በሚመለከት ስነጋገር አስታውሳለሁ። እና ያደረጉት ዲክላሬሽን ለኢትዮጵያውያን ስሜት የሚሰጥ አልነበረም። የሚያነሱት ኮምፕሌንቶች ከኢትዮጵያውያን ሙስሊሞች ኮምፕሌንት ጋር የሚያገናኛቸው ነገር አልነበረም። እና ተነስተው ኢትዮጵያ ላይ ጦርነት ሲያውጁ የኢትዮጵያ ሙስሊም ላይም ጦርነት እያወጁ ነው ማለት ነው። ማይንድ ዩ ባይ እነዚህ ራዲካል ግሩፖች የኢትዮጵያ ሙስሊም አይደለም። ዘጠና ዘጠኝ ነጥብ ዘጠኝ ሙስሊም ፖፕሌሽን ሙስሊም አይደለም ብለው የሚያምኑ ናቸው። እና ኢትዮጵያ ላይ ጦርነት ሲያወጁ ኢትዮጵያ ሙስሊም ላይም ጦርነት እያወጁ ነበር። ከዛ ተነስተው ደግሞ ከኦስትሬሊያ እስከ አንታርክቲካ ነው ምናምን እንገዛለን ምናምን የሚል ሪቶሪክስ ነበራቸው። እና አንድ ኢትዮጵያዊ ሙስሊም ያን አይቶ ወይ ይገረማል ወይ ይስቃል ወይ አይገባው። ገባህ? ስሜት የሚሰጥ ሎካል ኢሹ የለውም ንግግራቸው ውስጥ። ኢቨን ለሶማሌዎች ስሜት የሚሰጥ ሎካል ኢሹ አልነበረው። ነገር ግን ኢትዮጵያ ከሶማሊያ ውስጥ ከገባች በኋላ ሎካል ኢሹ ሰጠቻቸው፣ ያው ለሶማሌዎቹ፣ ያው ለሶማሌዎቹ ሎካል ኢሹ ሰጠቻቸው እና ነው ኢትዮጵያና ሶማሊያ መሀል ያለው ሂስቶሪክ የሆነ ኮምፒቲሽን እና ፕሮብለም ራሱ በቂ ነበር ያንን ኢሹ ለመፍጠር ሎካል ግሪቨንስ ለመፍጠር ከዛም አልፎ ግን የኢትዮጵያ መንግስት ሞቃዲሾን ከተቆጣጠረ በኋላ ዩነው ሲቪሊያን ኤሪያዝ ሽል ማድረግ ምንድነው ሞስኮችን ሽል ማድረግ፣ ብዙ ሰዎችን ቶርቸር ማድረግ አይነት ነው ኢንተርናሽናል ሂማኒቴሪያን ሎ ጥሰቶች ፈጽሞ ነበር እና ያ ሚሊ ሎካል ግሪቨንስ ሰጣቸው የጂሃዲስቱን አስተሳሰብ አፒል እንዲኖረው እና ደግሞ የጂሃዲስቶቹ ፕሮፓጋንዲስቶች ደግሞ አንታርክቲካን እንወራለን ምናምን የሚል የሆነ ስሜት የማይሰጥ ወሬ ሳይሆን ትናንትና አስራ አምስት ሰው ሞተ፣ ትናንትና ሀያ ሰው ሲቪሊየንስ ተገደሉ ብለው አክሹዋል ምሬቶችና አክሹዋል ብስጭቶችን ሰብስበው ጋልቫናይዝ የማድረግ እድል ሰጣቸው እና ኢትዮጵያ ከሶማሊያ ስትወጣ አልሸባብ አልሸባብ እንግዲህ በጣም ኢስላሚክ ኮርት ዩኒየን ውስጥ ምናልባት ሀምሳ ወይ አራንድ ነው ከሀምሳ እስከ መቶ የሚሆን ሰው ብቻ ሜምበርሽፕ የነበረው ነው። በጣም ትንሽ ኦርጋኒዜሽን የሚባል ነበር። ኢትዮጵያ ከሶማሊያ ስትወጣ ግን በሞስት ሰክሰስፉል አልቃይዳ ፍራንቻይዝ መሆን ችሎ ነበር። ትሩት ዘ ወርልድ ሰው ሪክሩትመንት እያደረገ ሰው ማምጣት ችሎ ነበር። ሶማሊያ ውስጥ ሰክሰስፉል ነበር ናሬቲቭ ላይ ሰክሰስፉል ነበር ኢትዮጵያ ከዛ እስክትወጣ ድረስ። ፕሮ በተወጣ ኖሮ ሞር ሰክሰስፉል መሆን ይችል ነበር እና የአልቃይዳ ፍራንቻይዝ ፎር ፈርስት ታይም አልቃይዳ ሂስትሪ ቴሪቶሪ ይዞ ዩኒቨርሲቲዎች ከፍቶ፣ ትምህርት ቤቶች ከፍቶ፣ ሚኒስትሪ አቋቁሞ፣ ሲቪል ሰርቪስ አቋቁሞ መሬት መግዛት የቻለበትን ሁኔታ ፈጥሮለት ነበር። ና ያንን ያደረገው ምንድን ነው? ሎካል ግሪቨንስ መኖሩ። ያ ነው ሰክሰስፉል እንዲሆን ሊያደርግ የቻለው። እና ኢትዮጵያ ከወጣች በኋላ ለሰንደስ ሰንደስ ሰክሰስፉል የሆነበት ሁኔታ አለ። ኦፍኮርስ ነው ሚሊትሪን ሴኪሪቲ አስፔክት እንደተጠበቀ ሆኖ ማለት ነው። እና የኢትዮጵያ መንግሥት ምናልባት ከስህተቱ መማር የነበረበት ሁኔታ ነው። እና ኢትዮጵያ ውስጥ አሁን እየተፈጠረ ያለው ምንድን ነው? ሎካል ግሪቨንስ እየፈጠረ ነው አንድ ወደ ኋላ ለመለሳችሁ ና እና አቡበከር አህመድ አስራ ስምንት ሰው ናቸው እና ማይንድ ዩ እነሱ ብቻ አይደለም እስር ቤት ውስጥ ያሉት እነሱ ብቻ አይደለም ሽብርተኛ ተብለው የተፈረደባቸው። በዚህ ኮንቴክስት የድምፃችን ይሰማ ሙቭመንት ደጋፊዎች ከረንትሊ አሁን እየተነጋገርን ምናልባት መቶ ከመቶ በላይ ሰዎች እስር ቤት ውስጥ ይገኛሉ በሽብርተኝነት ተከሰው ጉድ ነምበር ኦፍ ደም ቶርቸር ተደርገው ቤተሰቦቻቸው ያለ ባላባት እና ያለ ደጋፊ ቀርተው ያሉበት ሁኔታ ነው ያለው እና በተወሰነ ጊዜ ደግሞ መቶዎች አሁን እስር ቤት ውስጥ ይኖሩም። የተወሰነ ጊዜ ላይ ሺዎች የሚሆኑ ሰዎች እስር ቤት ገብተው ወጥተው ያውቃሉእና እና ይሄ ሎካል ግሪቨንስ ይፈጥራል። ይሄ ሎካል ግሪቨንስ ባለበት ሁኔታ ብስጭት ባለበት ሁኔታ ንዴት ባለበት ሁኔታ የቂም ስሜት ባለበት ሁኔታ ነው ራዲካል ግሩፖች ሰክሰስፉል ሊሆኑ የሚችሉ። እስካሁን ድምፃችን ይሰማ ከአሜሪካን ሲቪል ራይትስ ሙቭመንት የበለጠ ሰላምተኛ ሙቭመንት ነበር። ነገር ግን ድምፃችን ይሰማ ላይ ሰላማዊ ትግል በማድረጉ እንደዚ አይነት ትሪትመንት ካገኘ ምናልባት ኢንደፊውቸር አምቶኪንግ ነው። በእኛ ጀኔሬሽን ላይሆን ይችላል ወይ በእኛ ጀኔሬሽን ሆኖ ከዴኬድስ በኋላ ሊሆን ይችላል። ሎካል ግሪቨንስ ስትፈጥር የጂሃዲስቶቹ ናሬቲቭ ተበድለናል፣ እንበቀላለን አይነት ስሜት የተሻለ ሰክሲድ የማድረግ እድል አለው። እና ምናልባት የኢትዮጵያ መንግስት አለ የሚለው ነው ቬሪፋይድ ያልሆነ ትሬንድ እንደ ፊውቸር እንዲፈጠር እያደረገ ነው የሚል ስጋት አለ። ጥሩ እሱ ላይ የእኔም ቀጣይ ጥያቄ ስለሆነ ወደ ታሳሪዎቹ ስንመለስ ቀደም ሲል ዶክተር አባድረጅ የጀመርከው ሀሳብ ነው። ትልቁ ፍርደ ገምድል ሊባል በሚችል መልክ የመፍትሄ አፈላላጊ ኮሚቴ አባላት ላይ ከሰባት እስከ ሀያ ሁለት ዓመት እስር ተፈረደ። አሁን በጣም ሰላማዊ የነበረ ለሶስት ዓመታት ሲደረግ የነበረውን ትግል ወዴት ነው የሚወስደው? ቀጣዩ ምን ይታያችኋል? እንደ ውስቲ ከዚህን ጀምርና ይህንን እንደ መደምደሚያ እናደርገዋለን። አክመን ለአንተ ለስጠስቴ ቅድሚያውን እድል እሺ አመሰግናለሁ። ቅድም እንዳለው ውሳኔው የሚያሳዝን ቢሆንም የማይጠበቅ አልነበረም፣ የሚጠበቅ ውሳኔ ነበረ። እነዚህ አብዛኞቹ ውሳኔ የተሰጠባቸው ግለሰቦች በማህበረሰብ ውስጥ ያላቸው ስሜት ስም ቀላል አይደለም። ይህ ሰላማዊ የሆነ ምንም አይነት የኃይል አማራጭን ያልተጠቀመ እንቅስቃሴ አሁን ከዚህ ከተፈገጥ በኋላ ወደየት አይነት አቅጣጫ ይሄዳል የሚለው ነገር የብዙዎች ጥያቄ ይመስለኛል። አይቲንክ በእኔ ግምት ከነበረበት ጀነራል ፍሬምወርክ ይወጣል የሚል ግምት የለኝም። ከአሁን በኋላ ባለው ሂደትም ከነበረበት ጀነራል ፍሬምወርክ ሲባል ሰላማዊ ከሆነው ኮንቴክስት ይወጣል ብዬ ለማሰብ እቸግራለሁኝ ይህንን እንቅስቃሴውን የሚመሩት ግለሰቦቹም ተወካዮቹም ያንን ይፈልጋሉ ወይም ደግሞ አማራጭ ይጠቀማሉ ብዬ አላስብም። የዚህ አይነት ሀሳብ ይኖራቸዋል ብዬ አልገምትም። ግን ምናልባት እስካሁን ድረስ ከነበሩት ከመንግስት ጋር የነበሩት ምንድነው ጥያቄ መጠየቅ ወይም ደግሞ እባክህ ተወው ስማ አይነት ቴንደንሲዎች በተወሰነ መልኩ የገፉ አይነት እንትኖች ወደዚ አይነት አቅጣጫ ሊሄዱ እንደሚችሉ ገምታለሁኝ። ሪሰንትሊ እንዳየዋቸው ይሄ ቦይኮት የመሳሰሉ ነገሮችን የማድረግ እንደዚ አይነት እንቅስቃሴዎች ተጀምረው አይቻለሁኝ እና እንደዚ አይነት እንቅስቃሴዎች የበለጠ እየገፉ ሊሄዱ እንደሚችሉ ይሰማኛል። ከዛው ጎን ነገ ግን የግድ መነሳት አለበት ብዬ የማስበው ነገር እንደዚህ አይነት መጥፎ ሁኔታዎች የሚፈጥሯቸው የማይጠፉ አይነት ቡድኖች ከመካከል ሊወጡ እንደሚችሉ ወይም ደግሞ አስተሳሰቦች ሊወጡ እንደሚችሉ ግምት ውስጥ ማስገባት ያስፈልጋል ብዬ አስባለሁ። በእነዚህ አይነት በጣም አስከፊ በሆነ ፕሮስቲቱሽን እያለፉ ያሉ ሰዎች ኖ ሰላም እያለ ማ እዚህ አይነት ነገር ውስጥ እንትን እየተባለን አንገባም ብለው ወደ ሌላ ምናልባት ትግሉም ወይም ደግሞ የትግሉ መሪዎችም ወደ ማይፈልጉት አቅጣጫ ሊገፉ እንደሚችሉ ገምታለሁ። ያ እንግዲህ ምን ያህል ሩቅ ነው፣ ምን ያህል ቅርብ ነው እርግጠኛ ሆኖ መናገር አይቻልም። ግን ወደዚ አይነት ነገሮች እንዳይሄዱ በተቻለ መጠን ቢያንስ ቢያንስ የሰላማዊ የሆነውን ጀነራል ፍሬምወርክ እንዳይለቅ የትግሉ አስተባባሪዎችም ሆኑ ሌሎች የሚመለከታቸው አካላት የሆነ ነገር ማድረግ እንዳለባቸው ይሰማኛል ብያ አስባለሁ። ምክንያቱም ከዛ ፍሬምወርክ ከወጣ በአንድ በኩል ለመንግስት የሚሰጠው የራሱ የሆነ የአሸናፊነት ካባ ይኖራል ት ሚንስ መንግስት ካሁን ድረስ ሲለ የነበረው ሬቶሪክ የምር እንዳለ እና እንደነበረ ለሦስተኛ ወገኖች ለሌሎች ኤክስተርናል በዲስ ማሳያ ይሆናል ብያ አስባለሁ። በተመሳሳይ ሁኔታ ደግሞ ሀገር ውስጥ ያለውን ሰላማዊ ድባብ የተለያዩ ሃይማኖቶች መካከል ያለውን ተወሰነ አንጻራዊ የሆነ ሰላማዊ ድባብ በተለይ ሎካል ኮሚቲዎች ውስጥ ያሉ ይሄ እርስ በርስ የመግባባት እና የመከባበር ስሜት አደፍርሶ ሌላ አቅጣጫ ይወስዷል። ይሄ ደግሞ በትልቁ ምስል ስናየው ለሀገሪቱ እንደ ሀገር መቀጠል በራሱ የሚሰጠው የራሱ የሆነ መጥፎ ነገር ይኖራል ብዬ አስባለሁ። ላይ ጎረቤቶቻችን ላይ የምናየው እነ ሱዳን እነሱ ማሊያ ላይ የምናየው አይነት መጥፎ ኮንሲክዌንስ ነ ሎንግ ተርም ይዞ ሊመጣ ይችላልና፣ ዞሮ ዞሮ በእነዚህ ነገሮች ሁሉ ትልቁን ኃላፊነት የሚወስደው እንግዲህ አሁን ያለው መንግስት ነው። ያንን ከግምት እናስገባለን። ያው ነው በጣም ጥሩ። ዶክተር አባደሮ ወደ አንተ ልምጣ። በአጭር ጊዜ እና በረጅም ጊዜ ምን ምን ተጽዕኖ ይታያል? በአጭር ጊዜ እኔ ነው ሁለት ምን እንደምንደረያ ማስተካከል ሀሳብ ሐሳብ ምንድነው? አንድ ድምጻችን ይስማ ድምጻችን ይስማ የሚለውን ቃል ተጋም ምንድነው ብዙ ጊዜ ይሄን ሙቭመንት የሚገልጽ ስለሆነ ነው። ኦልቶ ሙሉ ባይገልጸውም? ድምጻችን ይሰማ የሚለው ወርድ ኤክስፕሬሲቭ ነው እና የድምጻችን ይሰማ ሙቭመንት ዝበለው እና ድምጻችን ይሰማ ሙቭመንት አንድ ካየሁባቸው ነገሮች ውስጥ ወይ ሁለት ካየሁባቸው ነገሮች አንደኛው በጣም ዲሲፕሊንድ ነው። ሁለተኛው ዋን ወይ ኦር አናዘር አስር ሺዎች ወይ መቶ ሺዎች ውስጥ የሚገባ ሰውን ሞቢላይዝ ማድረግ የቻለ ሙቭመንት ነው እና ያንን በሚያደርግበት ጊዜ ሀይሊ ዲስፕሊን ሆኖ ነው ያንን ያደረገው እና ምናልባት ኢትዮጵያ ውስጥ ሰላማዊ ሰልፎች ወይ ራሊዎች ብዙ ጊዜ አንድ ትልቅ የሚያጋጥማቸው ችግር የዲስፕሊን እጥረት ነው እና ድምጻችን ይሰማ ሙቭመንት ዲስፕሊን ከመሆኑ አንጻር ምንድን ነው የመንግስት ፕሮቮኬሽኖችን ሪዚስት ማድረግ ላይክ መንግስት ወደ ድንጋይ ውርወራና ና ወደ ፓስ ማቃጠል ሊገፋ የሞከረበት ሁኔታ ላይ ራሱ ያንን ሪዚስት አድርጎ ሀይል ዲስፕሊን ደሆኖ ቫዮለንስ እየተቃጣበት ያንን ቫዮለንስ ሪሲቭ አድርጎ ቫዮለንስ ባለመመለስ አለመመለስ የቻለ ሙቭመንት ነው እና ያ ጥሩ ዲስፕሊን እንዳለው ያሳያል። ትሮት ፕሮሰስ You know, number of years. my mm observe -hmm. observer of government. No, because we can say a gamey, violence provoke other regard, but who need to know? Then, na government what is the uh, most significant I think bullet uh, mechanicslinging and most narrative unreggval uh, like violent nature uh, so violently treat other regard join but the within structures, more, you know, security system like a violence ga comfortable. You know, military security complex and structure violence you know, confrontation more comfortable, whereas nonviolent movements seem you know, it's. በጣም አንካፍተ ብለ ያደርገዋል እንዴት ዲል እንደሚያደረግ ከዛ ንትን ጋር እንትን ይቸገራል ማድረግ። ከዛም ውጭ ደግሞ ሞር ሙቭመንቶች ቫዮለንት ሲሆኑ ሚሊትሪ ሴኪሪቲ ኮምፕሌክሱ ሞር ፓወርፉል ይሆናል፣ ዊድን ስትራክቸር ኦፍ ገቨርንመንት ሞር ገንዘብ ያገኛል፣ ሞር ፓወርፉል ይሆናል፣ ሞር ኢምፖርታንስ ይኖራል። እና በነዚህ ምክንያቶች ይመስለኛል ወደዛ መግፋት የሚፈልገው ነገሮች ወደ ቫዮለንስ እንዲሄዱ ማድረግ የሚሞክረው እና አሁን በአጭር ጊዜ ውስጥ ያ የሚሳካለት አይመስለኝም። ድምፃችን ይሰማ ወይ ደግሞ መፍትሄ አፈላላጊ ኮሚቴዎቹ ደጋፊዎች በአጠቃላይ ሀይሊ ዲስፕሊንድ ናቸው፣ ሀይሊ ኢንፍሉወንስድ ናቸው። ኢትዮጵያ ውስጥ መንግስትና ሃይማኖት መሀል ልዩነት መኖር አለበት፣ መቀላቀል የለበትም። አንዱ ሌላው ላይ ጣልቃ መግባት የለበትም። ምንድነው ዲሞክራሲ መኖር አለበት፣ ሰባዊ መብት መከበር አለበት የሚለው ፕሪንስፕል ኢንፍሉወንስ ያደርጋቸው በነዛ ነገሮች አምነው በነዛ ነገሮች የሚታገሉ ሰዎች ናቸው እና እንደ ሾርት ረን ምንም አዲስ ነገር አይመጣም። ሙቭመንቱ ይቀጥላል፣ ወደ ቫዮለንስም አይገፋም። ዲስፕሊንድ ሆኖም ፍሮም ታይም ቱ ታይም ሰክሰስፉሊ ኢንጌጅ ያደርጋል ከመንግስት ጋር የሚል እምነት አለኝ። ሪስኩ ሎንግ ተርም ፕሮስፔክት ላይ ነው ያለው እና ሎንግ ተርም ፕሮስፔክት ላይ ያለው ሪስክ እስካሁን ካየሁት እንግዲህ እዚ ውስጥ ብዙ ፋክተሮች ይገባሉ እና እስካሁን ኦብዘርቭ ማድረግ ከቻልኩት ድምፃችን ይሰማ እና መፍትሄ አፈላለጊ ኮሚቴ አባላት ወደ ቫዮለንስ ሽፍት የሚያደርጉበት ሁኔታ አይታየኝም። አሁን ባሉበት ነን ቫዮለንስ ማይንድ ፍሬም ውስጥ ይቀጥላሉ ኢቨን አት ደ ሪስክ ኦፍ ነው ቴኪንግ ኦን አ ላት ኦፍ ቫዮለንስ አንድ አ ላት ኦፍ አቢዩዝ የሚል እምነት አለኝ። በጣም የሚያናግዝ እና በጣም ስሜትን ሊያነሱ የሚችሉ ሁኔታዎች ላይ ራሱ በጣም የተረጋጋ መልስ በጣም የሚያስደንቅ ዲስፕሊን ያሳዩበት ሁኔታ ነው ያለው። ኢን ኢን አ ሎንግ ረን ድምፃችን ይሰማ መንግስት ጋር መንግስት የሚፈልገው ኮንፍሮንቴሽናል ኮንቴክስት ውስጥ የሚገባ አይመስለኝም። ነገር ግን ሪስኩ ያለው ምን ላይ ነው? ድምጻችን ሲሰማ ሰዎች የምንድነው መፍትሄ አፈላለጊ ኮሚቴ ደጋፊዎች ቅድም እንዳልኩ እንግዲህ ሹ መቶዎች የሚሆኑ ሰዎች እስር ቤት ውስጥ ይኖራሉ እና ማስረጃ መሰብሰብ በሞከርኩበት ጊዜ አይቲንክ ወደ ሃምሳ ስልሳ የሚሆን ሰው እንትን የተፈረደበት ወር እዛ ፕሮሰስ ውስጥ ያለ ሰው ኦልሬዲ ማሰባሰብ ች ያለው እና አምሹር በየክፍለ ሀገሩ ብዙ ሰው እንዳለ አውቃለሁ። ጀስት ኤቪደንሱን የማሰራሰብ ጥያቄ እንደተጠበቀ ሆኖ ማለት ነው። መቶዎች የሚቆጥሩ ሰዎች በሚታሰሩበት ጊዜና ነው ያ ግሪቪየንስ ቅድም ያልኩት ሎካል ግሪቪየንስ ባለበት ሁኔታ ድምፃችን ይሰማ ቫዮለንት ባይሆን እራሱ ማርጂናላይዝድ የሚሆንበት ፖስቢሊቲ እንዳለ ይታየኛል። ምን አመጡ እነሱ እስር ቤት ገቡ እንጂ ምን አመጡ? ስለዚህ ሌላ አፕሮች እንከተል፣ ሌላ አፕሮች እንሞክር የሚሉ ድምፆች መምጣታቸው አይቀርም እና አይ ቲንክ የምንድን ነው መፍትያ አፈላለጊ ኮሚቴዎቹም ድምፃችን ይሰማ ፖይንት ውስጥ ያሉ ሰዎችም ያንን ናሬቲቭ የሚታገሉት ይመስለኛል መንግስት ያን ቫይለንት የሆነውን ናሬቲቭ የሚደግፍ ስራ እየሰራ ቢሆንም መንግስት አክቹዋሊ ፕሮብሊ እነዛ ቫይለንት ናሬቲቦች ሰክሲድ ቢያደርጉ ብያቸው አልነበር ወይ የሚል ናሬቲቭ መፍጠር ስለሚችል አክቹዋሊ ሊደግፍሉ ይችላል። ያንን ሙቭ እና የኢትዮጵያ ሙስሊሞች ድምፃችን ሲሰማ ሙቭመንት፣ መፍትሄ አፈላላጊ ኮሚቴዎች ከሞርዳን ኤቨር እንደ ሎንግ ራን ናን ቫይለንስ ፕሪቬል የሚያደርግበት ሁኔታ መደገፍ አለባቸው። እና አሁን ሚድል ኢስት ውስጥ ካለው ሁኔታ ማየት የምንችለው ኢራቅ ውስጥ፣ ሲሪያ ውስጥ ካለው ሁኔታ ማየት የምንችለው ሽብርተኝነት ሲኖር ፎር ዘ ሜን ፓርት ኦቨርዌልሚንግ ማጆሪቲ ኦፍ ቪክቲምስ ኦፍ ቴሮሪዝም ሙስሊሞች ናቸው። ስለዚህ ያንን ሙስሊሞች ከማንኛውም ሶሻል ኮምፖነንት ኦፍ ኢትዮጵያን ሶሳይቲ የበለጠ ያንን እንደሚታገሉት እርግጠኛ መሆን ይችላል። ግን ሪስኩ እየጨመረ በተለይ እነዚህ ግሬቨንሶች በጨመረ ቁጥር ሪስኩ እየጨመረ እንደሚሄድ ይገምታለን። ዶክተር አባድር መሐመድ ኢብራሂምንና ጋዜጠኛ አክመል ነጋሽን በውይይታችን ላይ ስለተሳተፉ እናመሰግናለን። እስካሁን አብሬያችሁ የነበርኩት የፕሮግራሙ አዘጋጅ አርጋው አሽኔ የነበርኩኝ። ዋዜማን ለማድመጥ በዌብሳይታችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ገብታችሁ ማዳመጥ ትችላላችሁ። ሁሉንም የዋዜማ ፕሮግራሞች መስማት የምትፈልጉ ከሆነ ደግሞ በፌስቡክ ላይ ዋዜማ ራዲዮ ብላችሁ ተከተሉን ገጻችንን ላይክ በማድረግ ወይም ደግሞ በመከተል ፕሮግራሞቻችንን በአጠቃላይ ማግኘት ይቻላል። የሚመቻችሁ ደግሞ በትዊተር አካውንታችን ላይ እንደዚሁ ዋዜማ ራዲዮ ብላችሁ ልትፈልጉን ትችላላችሁ። በዩቲዩብ እና በሳውንድ ክላውድም ዋዜማ ራዲዮ ብላችሁ ብትፈልጉ እንገኛለን። እንግዲህ ከዛ ባሻገር በእጅ ስልኮች ለማዳመጥ ለሚመቻችሁ የተለያዩ የማዳመጫ ዘዴዎች አሉን። በዛ ፕሮግራሞቻችንን ማግኘት ይቻላል። እንግዲህ ፕሮግራሞቻችንን በማድመጥ የምታጠፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን። እንግዲህ ሳምንት በሌላ የውይይት ፕሮግራም ነው የምንጠብቃችሁ። እስከዛው ተነስተናል።